ትንቢተ ኢሳይያስ ምዕራፍ ዘጠኝ ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያው ዘመን የዛብሎንን እና የንፍታሌምን ምድር አቃለለ፣ በኋለኛው ዘመን ግን በዮርዳኖስ ማዶ በባሕር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎችም ምርኮን ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል። በምድያም ጊዜ እንደሆነ የሸክሙን ቀንበር፣ የጫንቃውንም በትር፣ የአስጨናቂውንም ዘንግ ሰብረሃል። የሚረግጡ የሰልፈኞች ጫማ ሁሉ በደምም የተለወሰ ልብስ ለቃጠሎ ይሆናል፣ እንደ እሳት መቃጠያም ሆኖ ይቃጠላል። ሕፃን ተወልዶልናል እና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግሥቱ ላይ አለቅነቱ ይበዛል። ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህን ያደርጋል። ጌታ በያዕቆብ ላይ ቃልን ሰደደ፣ በእስራኤልም ላይ ወደቀ። በትዕቢትና በልብ ኵራት ጡብ ወድቀዋል። ነገር ግን በተዋቀረ ድንጋይ እንሠራለን፣ የሾላ ዛፎች ተቈርጠዋል፣ ነገር ግን ዝግባን እንተካባቸዋለን የሚሉ በኤፍሬምና በሰማርያ የሚኖሩ ሕዝብ ሁሉ ያውቃሉ። ስለዚህ እግዚአብሔር በጽዮን ተራራ ላይ ተቋቋሚ ያስነሣበታል ጠላቶቹንም ሶርያውያንንም ከምሥራቅ ፍልስጥኤማውያንንም ከምዕራብ ያንቀሳቅስበታል፣ እስራኤልንም በተከፈተ አፍ ይበሉታል። በዚህም ሁሉ እንኳ ቍጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች። ሕዝቡ ግን ወደ ቀሠፋቸው አልተመለሱም፣ የሠራዊትንም ጌታ እግዚአብሔርን አልፈለጉም። ስለዚህ እግዚአብሔር ራስንና ጅራትን የሰሌኑን ቅርንጫፍና እንግጫውን በአንድ ቀን ከእስራኤል ይቈርጣል። ሽማግሌውና ከበርቴው እርሱ ራስ ነው፣ በሐሰትም የሚያስተምር ነቢይ እርሱ ጅራት ነው። ይህን ሕዝብ የሚመሩ ያስቱአቸዋል። ተመሪዎችም ይጠፋሉ። ሰው ሁሉ ዝንጉና ክፉ ሠሪ ነውና አፍም ሁሉ ስንፍናን ይናገራልና፣ ስለዚህ ጌታ በጐልማሶቻቸው ደስ አይለውም፤ ለድሀ አደጎቻቸውና ለመበለቶቻቸውም አይራራም። በዚህም ሁሉ እንኳ ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች። ክፋት እንደ እሳት ይቃጠላል፣ ኵርንችቱንና እሾሁን ይበላል፣ ጭፍቅ የሆነውንም ዱር ያቃጥላል፣ ጢሱም ተትጐልጕሎ እንደ አመድ ይወጣል። በሠራዊት ጌታ በእግዚአብሔር ቁጣ ምድር ተቃጥላለች፣ ሕዝቡም እሳት እንደሚበላው እንጨት ሆኖአል። ሰውም ለወንድሙ አይራራም። ሰው በቀኙ በኩል ይነቅላል ይራብማል፣ በግራም በኩል ይበላል አይጠግብም። እያንዳንዱም የክንዱን ሥጋ ይበላል። ምናሴ ኤፍሬምን፣ ኤፍሬምን ምናሴን ይበላል፣ እነርሱ በአንድነት የይሁዳ ጠላቶች ይሆናሉ። በዚህም ሁሉ እንኳ ቁጣው አልተመለሰችም ነገር ግን እጁ ገና ተዘርግታ ትኖራለች።